እግዚአብሔር ስም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ። እግዚአብሔር አምላክ የከበደውን ሁሉ አስወግዶ የዓመቱን ቀናት በሰላም አሳልፎ ከክፉ ነገር ሁሉ ጠብቆ ይህችን ዓመታዊ የበረከት ዕለት በቸርነቱ ስለሰጠን በተለይ እንደምታውቁት እኔ በህመም ምክንያት ብዙ ጊዜ በአገልግሎት ከእናንተ እየራኩ ነው የነበረው። አሁን ደግሞ አስወግዶ ያን በአይነ ስጋ ከእናንተ ጋር እንድገናኝ አድርጎ እንዲያው በአጠቃላይ ስላደረገልንና ስለሚያደርግልን ቸርነት ሁሉ ውለታ ወረታው ምስጋና ብቻ በመሆኑ ክብር ምስጋና ለዘላለሙ ለእሱ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን ድረስ አብሮን እንደነበረ በአገልግሎት ሁሉ ሲባርከን፣ ሲመክረን፣ ሲገሰጸን፣ ሲያስተምረን እንደቆየ ሁሉ አሁንም ቀሪውን ጊዜ በመባረክ አብሮን በመሆን እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። መቼም ደስ የሚል ነው በእውነቱ። የእኛ እንዲው የኦርቶዶክስ ተዋህዶ እንቅስቃሴ በዚህ ዘመን ቃል የማይገኝለት ነው። በቤተ ክርስቲያናችን እግዚአብሔር መንፈስ ቅዱስ ስራ እየሰራ ስለሆነ እና ይሄ ራሱ ታላቅ ምስክርነት ነው። እንደዚህ በከባድ ኑሮ በዚህ በከባድ አገር በአንደኛው ክፍለ አህጉር ኑሮን ተቋቁማችሁ የአሜሪካን ቢል ከፍላችሁ የአሜሪካ ቢል እኮ የጨበጣ ውጊያ እኮ ነው ስናየው እኮ ጠጋ ብለን ኑሯችሁን የጨበጣ ውጊያ ነው። ትንቅንቅ ነው። ያን ተወጥታችሁ አገር ቤት ያለው ቤተሰቡ፣ ዘመድ አዝማዶ፣ ጓደኛው ምን እንደሚላችሁ፣ ምን አይነት ግንኙነት እንዳላችሁ ከነዚያ ጋር እናውቃለን። ከዚያ ሁሉ አትርፋችሁ በየስቴቱ ይህን ያህል በአምስት ዓመት ውስጥ በተአምር የሚጻፍ ህንፃዎችን አንዳንዶች ያለ ሞርጌጅ፣ ሌሎችም ደግሞ በሞርጌጅ ላይ ዛሬ ህንፃ በህንፃ ቅድም እንደተባለው እግዚአብሔር ይመስገን በመከራ በቤተ ክርስቲያን አገልግሎት እንዲጀምሩ የተደረጉ ወጣቶች ፈተናውን ሁሉ እግዚአብሔር አሳልፎት ዛሬ እንደ ከዋክብት በየቤተ ክርስቲያኑ ደምቀው ሲታዩ ደግሞ ያ ሁሉ አልበቃ ብሎ አሁን በጥምቀት ጃል ሜዳን በማስታወስ ትዝታ እንዳይበድለን እንዳይወዳን እግዚአብሔር ጃል ሜዳን በአሜሪካ ሜዳ ያውም በሎስ አንጀለስ አምጥቶ እግዚአብሔር በዚህ መልክ በዚህ በረከት ጎበኘን። ስሞ የተመሰገነ ይሁን። ስለዚህ ሰይጣን ተስፋውን ይቁረጥ። የዛሬ የትምህርታችን ርዕስ ጥምቀት በተዋህዶ የሚል ነው። ጥምቀት በተዋህዶ እንግዲህ፣ አንዳንድ የምትጠቅመን ነገር መያዝ አስፈላጊ ነው። ጥምቀት በተዋህዶ ጥምቀት እንደሚታወቀው ሁሉ መነከር ማለት ነው። ከውሃ ጠልቆ መውጣት ማለት ነው። ጥምቀትን የጀመረልን የአዲስ ኪዳን ምሳሌነት ጀማሪ ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለሁለት አበይት ነገሮች ነው። አንድ እሱ መስዋዕት ሆኖ እሱ ሞቶ እኛን ከዘላለም የሞት እዳ ለማዳን ነው። ሁለት ማድረግ የሚገባንን ነገር ማለት በአዲስ ኪዳን ያለች ቤተ ክርስቲያን ማድረግ የሚገባትን ነገር ሁሉ ሰርቶ አራአያና ምሳሌ ሆኖ ለማሳየት ነው። አንድም ነገር እሱ ሳያደርግ አድርጎ ያለን ነገር የለም። ሁሉንም ነገር ራሱ ሰርቶ ነው ያሳየን። ስለዚህ ሰርቶ ምሳሌ ሆኖ ካሳየን ውስጥ አንዱና የመጀመሪያው ጥምቀት ነው። እሱ በመሰረቱ የተጠመቀው ለእኛ ምሳሌነት ነው። በዚያ መንገድ እንድንሄድ ነው። በሰላሳ አመቱ የተጠመቀውም ለዚህ ነው። አንድ ለህዝብ ምሳሌ የሚሆን ሰው ቢያንስ ቢያንስ ሰላሳ ዓመት ሊሞላው ይገባልና ስለዚህ እሱ ኃጢአት ኖሮበት ወይም ሁለተኛ ሊወለድ እንደኛ ሳይሆን ለምሳሌነት ነው እና ዛሬ የምሳሌነት ስራውን የጀመረበት እለት ነው የምናስበው። ዛሬ እና እና ያሞነ ጌታ ስለኛ የተጠመቀበት እለት ነው። ጌታ የተጠመቀው በተዋህዶ ነው። በተዋህዶ ስንል ምን ማለታችን? በእርግጥ ጥምቀት በተዋህዶ ስል የምትጠብቁት ብዙ ነገር አለ። እውነትም ነው የጥምቀት በዓል አከባበር በተዋህዶ ኦርቶዶክስ ምን እንደሚመስል የክርስቲያኖች ጥምቀት በተዋህዶ ኦርቶዶክስ ምን እንደሚመስል ይህንና ይህን የመሳሰለው ሊሆን ይችላል። ያ የዛሬው ግን ለየት ያለ ምክንያቱም ጥምቀት በተዋህዶ ስንል በቀጥታ የጌታን ጥምቀት ስለሆነ የምናስታውሰው በማቴዎስ ወንጌል ምዕራፍ ሶስት ቁጥር አስራ ሶስት ጀምሮ እንደዚህ ይላል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል አንተም ወደ እኔ ትመጣለህን? ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ አብ። ይህን ቃል ነው የምናስበው ዛሬ። እነሆ ደስ የሚለኝ የምወደው ልጄ ይህ ነው አለ ማን? አብ የምወደው ልጄ የሚለው ማንን ነው? የምወደው ልጄ የሚለው ቃልን ነው ወይም ሰው ከሆነ በኋላ ሊጠራበት በሚገባው ስም ክርስቶስን ነው። ኢየሱስን ነው። አማኑኤልን ነው። መድኃኔ ዓለምን ነው። የምወደው ልጄ የሚለው አብ አብ የምወደው ልጄ ይህ ነው አለ። እንዲያውም በደብረ ታቦር ተራራ ላይ እንደ ደገመው የምወደው ልጄ ይህ ነው እሱን ስሙት ነው ያለው። የምወደው ልጄ ይህ ነው። ስለዚህ ወልድ ወይም ቃል የእግዚአብሔር ልጅ ይባላል። የድንግል ማርያምም ልጅ ይባላል በስጋ ስለዚህ ሁልጊዜ ስናስብ ሰሞኑን የመገለጥ ሰሞን ስለሆነ ክርስቶስ የተወለደው ሁለት ጊዜ ነው መድኃኔ ዓለም የተወለደው ሁለት ጊዜ ነው መጀመሪያ ዓለም ከመፈጠሩ በፊት ቅድመ ዓለም ያለ እናት ከአብ ባሕርይ ተወለደ ይህን ነው መንፈስ ቅዱስ ያስተማረ ዓለም ከመፈጠሩ በፊት ከአብ ያለ እናት ከአብ ባሕርይ ተወለደ። የሚሳነው ነገር ስለሌለ እግዚአብሔር ሁለተኛ የወደቅነውን ለማንሳት የሞትነውን ደግሞ ሙቶ ለማዳን ሁለተኛ አዳም ለመሆን በዚህ ምድር ላይ የግድ ለእኛ ለውጥ ለእኛ ካሳ ለእኛ መሥዋዕት ሊሆን ሲያቅድ ሰው መሆን ነበረ። ሰው ሲሆን ደግሞ ከወላዲት አምላክ ከድንግል ማርያም ያለ አባት ያለ ወንድ ዘር በመለኮታዊ ድንቅ ስራ ሰው ሆኖ ተወለደ። ልደቱ ሁለት ነው። ስለዚህ ወልድ ስንት ጊዜ ነው የተወለደው? በአንድ ቃል ስንት ጊዜ ተወለደ? ሁለት ጊዜ መጀመሪያ ከማይታይ ረቂቅ የአብ ባሕርይ ተወለደ። የመጀመሪያ ልደቱ ረቂቅ ነው፣ ከረቂቅ ነው ሁለተኛ ልደቱ ደግሞ እየታየ ነው ረቂቁ ታይቶ ነው። የመጀመሪያ ልደቱ ረቂቅ ከማይታይ በሱ በስላሴ ስራ፣ ሁለተኛ ልደቱ ግን ያለ ወንድ ዘር በመለኮታዊ ድንቅ ስራ በመንፈስ ቅዱስ ድንቅ ስራ ከድንግል ማርያም ሰው ሆኖ ተወለደ። ስለዚህ የመጀመሪያው ረቂቅ፣ ሁለተኛው ግዙፍ፣ የመጀመሪያው የማይታይ፣ ሁለተኛው የሚታይ፣ የመጀመሪያው የማይነካ፣ ሁለተኛው የሚነካ የመጀመሪያው የማይዳስስ ሁለተኛው የሚዳሰስ ሆኖ ነው። እግረ መንገዱን እስኪ ወደዚያ ከመሄዳችን በፊት እኛ ስንት ጊዜ ነው የተወለድ ነው? ስንት ጊዜ ነው የተወለድ ነው? ሁለት ጊዜ ነው የተወለድ ነው። አሁን ነገሩን መገለባበጥ ነው። ወልድ መጀመሪያ ከማይታይ በኋላ ከሚታይ ነው ልደቱ። የእኛ ደግሞ መጀመሪያ ከሚታይ ሁለተኛ ከማይታይ ነው። መጀመሪያ በስጋ ከወላጆቻችን ከእናታችን ስንወለድ የስጋ ልደት ነው። ሁለተኛው ደግሞ በአብ በወልድ በመንፈስ ቅዱስ ስም ስንጠመቅ ከማይታየው ረቂቅ ልደት ከእግዚአብሔር የተወለድነው ልደት ነው። ይህን እንተወው። የእኛውን ወደ ጥምቀት በተዋህዶ እንሂድ። ጥምቀት በተዋህዶ ስንድል አሁን የምወደው ልጄ ነው ነው አለ አብ። ያ በዮርዳኖስ የቆመው የአብ የባህሪ ልጁ ነው። በነገራችን ላይ እግዚአብሔርን በስም በአካል በግብር ሶስት በመለኮት በመፍጠር በአምላክነት በእግዚአብሔርነት አንድ ብለን ከመለኮት የተቀበልነው ትምህርት የክርስትናችን መሰረት የሆነው ሰማያዊ ጸጋና ሀብት በዛሬው ዕለት ነው የተገለጠው። በዮርዳኖስ አብ የምወደው ልጄ ይህ ነው አለ። መንፈስ ቅዱስ በርግባ ምሳል መጥቶ በክርስቶስ ላይ ታየ። ስለዚህ የምወደው ልጅ ይህ ነው ሲል የአብ የባህሪ ልጁ ወልድ ነው። መንፈስ ቅዱስ ልጁ አይደለም የሚባለው ከአብ ሰረጸ፣ ወጣ ነው የሚባለው በጣም የሚገርም ነገር ነው። አብ ወልድ፣ መንፈስ ቅዱስ የስላሴ ስም ሦስትነት አብ፣ ወልድ፣ መንፈስ ቅዱስ በአካል የአብ የራሱ አካል አለው። የወልድ የራሱ አካል አለው። የመንፈስ ቅዱስ የራሱ አካል አለው። የማይታይ የማይጨበጥ የማይወሰን ረቂቅ። እንደገና ደግሞ የአብ ግብር አለው። የወልድ ግብር አለው። የመንፈስ ቅዱስ ግብር አለው። የአብ ግብሩ መውለድ፣ ማስረጽ። የወለደ ወልድን ነው። ያሰረጸ መንፈስ ቅዱስን ነው። የወልድ ግብሩ ደግሞ መወለድ ግብሩ ነው እሱ መወለድ። የመንፈስ ቅዱስ ግብሩ መስረጽ። የሚገርመው ለወልድም ለመንፈስ ቅዱስም መገኛቸው አብ ነው። አብን ወለደ፣ መንፈስ ቅዱስን አስገኘ። የወልድም የመንፈስ ቅዱስም መገኛቸው አብ ነው። የሚገርመው ነገር ግን ከአይምሯችን በላይ የሆነው ስላሴያዊ ምስጢር ሰማያዊ ትምህርት ግን አብ አባት ተብሎ ወልድን ወለደ መንፈስ ቅዱስን አስገኘ ተብሎ በዘመን በክብር በስልጣን ከወልድ ከመንፈስ ቅዱስ አይበልጥም። ወልድም ልጅ ተብሎ ከአብ ከመንፈስ ቅዱስ በዘመን በስልጣን በአምላክነት አያንስም። መንፈስ ቅዱስም ከአብ ተገኘ ተብሎ በዘመን በስልጣን በአምላክነት በእግዚአብሔርነት ከአብም ከወልድም አያንስም። ስለዚህ የሚገርም ነገር ነው። አብ እንደው አብ ተባለ እንጂ ከወልድ ከመንፈስ ቅዱስ በዘመን የማይበልጥ የማይበላለጡ በስም፣ በአካል፣ በግብር ካልሆነ በመለኮት አንድ ሶስት ሲሆኑ አንድ እግዚአብሔር የክርስትና ትምህርት ይሄ ነው። በስም፣ በአካል፣ በግብር ሶስት ሲሆኑ አንድ ሶስትም አንድም ብለን ነው እኛ የምናምነው። እንዴት ሊሆን ቻለ? አባቶቻችን በቀላሉ ሲመስሉልን አብን ልብ አሉ፣ መንፈስ ቅዱስን ማለት ወልድን ቃል አሉ፣ መንፈስ ቅዱስን እስትንፋስ አሉ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ አብ ፈጣሪ ነው። እንዴት ዓለምን ፈጠረ? በራሱ ልብነት አስቦ በመንፈስ ቅዱስ ሕይወትነት ተንቀሳቅሶ ሕያው ሆኖ በወልድ ቃልነት ተናግሮ ይህን ዓለም ካለ መኖር ወደ መኖር አምጥቶ ፈጠረ። ወልድ ፈጣሪ ነው። እንዴት አድርጎ ፈጠረ? በአብ ልብነት አስቦ አብን ልብ አድርጎ ማለት እኮ በአብ ልብነት አስቦ በመንፈስ ቅዱስ ህይወትነት ያው ሆኖ በራሱ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። መንፈስ ቅዱስ ፈጣሪ ነው። እንዴት አድርጎ ፈጠረ? በአብ ልብነት አስቦ በራሱ ሕይወትነት ያው ሆኖ በወልድ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። ስለዚህ ወልድ ማለት አብ ለራሱ ለወልድ ለመንፈስ ቅዱስ ልብ ማሰብ፣ ባሁን አነጋገር አእምሮ። ወልድ ቃል ለራሱ ለአብ ለመንፈስ ቅዱስ ቃል። መንፈስ ቅዱስ ለራሱ ለአብ ለወልድ ሕይወት። እስኪ እንደገና አብ ለራሱ ለወልድ ለመንፈስ ቅዱስ ምንድን ነው? በአንድ ቃል ምንድነው? ምንድነው? ልብ። እግዚአብሔር ልብ ይስጠን፣ ልባችንም ይክፈተው። እንደ ልደያ ወልድ ለራሱ ለአብ ለመንፈስ ቅዱስ ምንድን ነው? እንደገና እንደገና ቃል። መንፈስ ቅዱስ ለራሱ ለአብ ለወልድ ምንድን ነው ሕይወት እስትንፋስ። ስለዚህ አብ ወልድን ቃሉ ወልድን ሕይወቱ መንፈስ ቅዱስን አልቦ እንኳን ስራ መስራት ህልውናም የለው። ወልድ ወልድ ልቡ የሆነ አብን ሕይወቱ የሆነ መንፈስ ቅዱስን አልቦ እንኳን እንኳን ስራ መስራት ህልውናም የለው። መንፈስ ቅዱስ ልቡ የሆነ አብን ቃሉ የሆነ ወልድን አልቦ እንኳን ስራ ሊሰራ በራሱም ህልውና የለው። ስለዚህ ነው እግዚአብሔር በስም፣ በአካል፣ በግብር ሶስት በመለኮት በእግዚአብሔርነት በአምላክነት አንድ የምንለው። ለዚህ ነው ለዚህም ነው አብ ወልድን በባህሪው መንፈስ ቅዱስን በባህሪ ይወዳል። ወልድ አብን መንፈስ ቅዱስን ይወዳል። መንፈስ ቅዱስ አብን ወድ አብን ወልድን ይወዳል። ለምን ማንም ሰው ልቡን ይወዳል፣ ማንም ሰው እስትንፋሱን ይወዳል፣ ማንም ሰው ቃሉን ይወዳል። ስለዚህ ነው እግዚአብሔር ፍቅር ነው የሚባለው። እግዚአብሔር ፍቅር ነው። እግዚአብሔር ማለት አብ ወልድን መንፈስ ቅዱስን ይወዳል፣ ወልድ አብን መንፈስ ቅዱስን ይወዳል፣ መንፈስ ቅዱስ አብን ወልድን ይወዳል። ለዚህ ነው እግዚአብሔር ፍቅር ነው። አሁን የሚገርመው ነገር እኛ በእሷ ምሳሌ የተፈጠርን ክቡራን የነበርን ሰዎች በራሳችን ኃጢአት ምክንያት ከእግዚአብሔር ተለየን፣ ከነበርንበት አለመገነት ተባረርን፣ ጸጋችን ተገፈፈ፣ ባህርያችን ጎሰቆለ፣ በእግረ አጋንንት ተረገጥን፣ አለማችን አለመሲኦል ሆነ፣ ኑሯችን ሁሉ የጨለማ ኑሮ ሆነ። እንደወደቅን በነፃ ፈቃዳችን በኃጢአት ከእሱ እንደተለየን እንደ ሞትን እንድንቀር አልፈለግም፣ አልወደድም። ስለዚህ እኛን ከመውደዱ የተነሳ አሁን ከስላሴ አንዱ እኛን መሆኑን እኛን መሆን ፈቀደ፣ ወደደ፣ ወሰነ። ከስላሴ አንዱ የወደቀውን ለማንሳት የሚላክ ምንድን ነው? ነገሮች ምእመናን፣ እናት፣ አባት፣ ልጅ አሉ። ስንደንበል ምሳሌ ያህል ነው። ወይም ደግሞ አባትና ልጅ አሉ አንድ እቃ ወደቀ አንድ የወደቀውን እቃ ሄዶ ለማምጣት ማነው መታዘዝ ያለበት ልጅ ለምን ግብሩ ነው ስለዚህ ወልድ ግብሩ ስለሆነ የወደቀው የወደቅነውን የወደቅነውን እኛን ለማንሳት ግብሩ አባት የሆነ አይመጣም ግብሩ ህይወት የሆነ አይደለም አሁን ዋናው ግብሩ ልጅነት የሆነ መወለድ የሆነ ልጅ የተባለ መምጣት አለበት። ስለዚህ ግብሩ ልጅ የተባለ ወልድ በራሱ ፈቃድ በአብ በመንፈስ ቅዱስ ፈቃድ ወደኛ መጣ። ያ የመጣው የእግዚአብሔር ልጅ ነው። ልጁ ቢባልም ከአብ ከመንፈስ ቅዱስ ጋር በመለኮት እኩል ነው። ዓለማት የተፈጠሩ በሱ ቃልነት ነው። ዓለማት የሚያልፉ በሱ ቃልነት ነው። ያለሱ የሆነ ነገር ምንም ምን የለም ነው የሚለን። የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ አንድ ላይ፣ ያለሱ የሚሆንና የሆነ ነገር ምንም ነገር የለም። ያ ድንቅ አምላክ፣ ያ ሰማያዊ ጌታ፣ ያ አካላዊ ቃል ወልድ ወደኛ መጣ። ምን ሊያደርግ? ሁለተኛ ሊወለድ። ሁለተኛ ከድንግል ማርያም ሰው ሆኖ ተወለደ። እንዴት ተወለደ ነው? እንዴት ተጠመቀ? ለምንድነው በዮርዳኖስ ራቁቱን የቆመውን? የምወደው ልጄ ይህ ነው ያለው ለምንድነው? እኛስ የትምህርታችን ርዕስ ጥምቀት በተዋህዶ ያልነው ለምንድነው? በጣም ጥሩ። አሁን ሁለት አረፍተ ነገሮች እሰጣችኋለሁ። አደራ የዛሬ ዓመት ይዛችኋቸው እንድትመጡ፣ የዛሬ ዓመት ይዛችኋቸው እንድትመጡ። ልክ የዛሬ ዓመት ኢሚግሬሽን ቀጠሮ ኑሯችሁ አጥኖ የተባላችኋትን ነገር አጥንታችሁ እንደምትመጡ አድርጋችሁ እዩት። የአሜሪካን ኢሚግሬሽን ኑሮስ ኃላፊ ነው። ያ እኮ የማያልፍ ነው። ያዙልኝ በየቃላችሁ። የተዋህዶ ልጆች፣ የኦርቶዶክስ ልጆች ስለሆናቸው ከኔ ጋር አብረን እንበል። እንቲ አሁ ለቃል ኮነ ለስጋ የብፁዕ አቡነ ጎርጎርዮስን መጽሐፍ የቤተክርስቲያን ታሪክ በዓለም መድረክ የሚለውን እዚያ ውስጥ ስታነቡ ከቅዱስ ቄርሎስ ትምህርት ወስደው እዚያ ላይ ጽፈውታል ታገኙታላችሁ። እንደገና እንቲ አሁ ግዕዝ ስለሆነ ምናልባት ግዕዝ ማታውቁ ልትኖሩ ስለምትችሉ እ ንቲ አሁ እንቲ አሁ ለምን እንቲ አሁ ስለሚመስል አ መሆኗን ለመግለጥ ነው። እንቲ አሁ ለቃል ኮነ ለስጋ በጣም ጥሩ። ይሄ አንደኛው ነው። ሁለተኛው ወ ወንመጨመረ ወእንቲአሁ ወ ለስጋ ኮነ ለቃል ወእንቲአሁ ለስጋ ኮነ ለቃል እንደገና እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለቃል ምን ማለት ነው? እንቲ አሁ ለቃል ኮነ ለስጋ ማለት የቃል ገንዘብ ለስጋ ሆነ። የሚገርመው ነገር የቃል ገንዘብ ለስጋ ሆነ። እንቲ አሁ ለቃል ኮነ ለስጋ የቃል ገንዘብ ለስጋ ሆነ። የቃል ገንዘብ ለስጋ እንደሆነ ሁሉ ደግሞ ወእንቲያሁ ለሥጋ ኮነ ለቃል የሥጋም ገንዘብ ለቃል ሆነ። አያችሁ፣ በተዋህዶ በተዋህዶ የቃል ገንዘብ የቃል ገንዘብ እኔ ጋር የቃል ገንዘብ ለሥጋ ሆነ። የቃል ገንዘብ ለሥጋ ሆነ፣ የሥጋም ገንዘብ ለቃል ሆነ። የሥጋም ገንዘብ ለቃል ሆነ። በተዋህዶ እንቲያሁ ለቃል ሆነ፣ ለሥጋ የቃል ገንዘብ ለሥጋ ሆነ። በተዋህዶ የቃል ገንዘብ ለሥጋ እንደሆነ ሁሉ የሥጋም ገንዘብ ለቃል ሆነ። ምን ማለት ነው? ቃል ማነው? ማንነው ቃል? ወልድ ቃል ወልድ ነው። ቃል የተባለ ወልድ ነው። በዮሐንስ ወንጌል ምዕራፍ አንድ ላይ እንደምናየው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለና ቃልም ቃል ስጋ ሆነ። ምን ማለት ነው? ቃል ሰው ሆነ። ቃል ሰው በሆነ ጊዜ ሀብቱን እንዳለ ቃል ወይም ወልድ ሰው በሆነ ጊዜ ሀብቱን ለስጋ አስረከበ። ቃል ወይም ወልድ በተለየ አካሉ ስጋን በተዋሃደ ጊዜ ደግሞ እንደገና ደግሞ ቃልም የስጋን ገንዘብ ገንዘቡ አደረገ፣ የስጋ ገንዘብ ደግሞ ለቃል ሆነ። በጣም ጥሩ። እንደዚህ ከሆነ የቃል ገንዘብ ምንድን ነው? ገንዘቡ ምንድን ነው? ተስፋ አለኝ መቼም መሬት ንብረት ቤት እንደማትሉ የቃል ገንዘቡ ምንድን ነው? ንገሩኝ። የቃል ገንዘቡ ምንድን ነው? የወልድ ገንዘቡ የመጀመሪያው አካሉ አካሉ ምን አይነት ነው? የማይታይ የማይጨበጥ፣ የማይዳሰስ፣ የማይወሰን መለኮታዊ እሳትነት ያለው ግርማ ያለው በሰው አንደበት የማይገለጥ የሰው አይምሮ የማይችለው ስለዚህ የመጀመሪያ ሀብቱ አካሉ አካሉን አስረከበ ለማን ለስጋ ረቂቅ አካሉን ለግዙፍ ስጋ አስረከበ ማለት ተዋሃደ ከስጋ ጋር ሌላ ሁለተኛ አካሉ ምንድን ነው ባህሪው አካላዊ ቃል ወልድ ባህርይ ያለው አምላካዊ ባህርይ ያለው ያን አምላካዊ ባህሪውንም ደግሞ ለስጋ ባህሪ አስረከበ በተዋህዶ ከዚህም ጋር የወልድ ወይም የቃል ገንዘቡ ምንድን ነው? እግዚአብሔርነት፣ አምላክነት። የቃል ገንዘቡ ምንድን ነው? የእግዚአብሔር የባህሪ ልጅነት፣ ፈጣሪነት፣ ጌትነት፣ ዘላለማዊነት፣ ህያውነት፣ ሁሉን ቻይነት፣ የሚሳነው ነገር አለመኖር፣ አሸናፊነት፣ ይህን የመሰለ ሁሉ ቅድስና ንጽህና፣ ይህን የመሰለ ሁሉ ለማን ሆነ? ለስጋ። አያችሁ? ያ ደካማ ስጋ ኃይለኛውን ወልድ ተዋህደ። በተዋህዶ ደካማው ስጋ ኃይለኛውን ባህርይ ባህርይ አደረገ። እግዚአብሔርነት፣ እግዚአብሔር ሊባል የማይገባው ስጋ እግዚአብሔር ተባለ በተዋህዶ ፈጣሪ ሊባል የማይገባው ስጋ ፈጣሪ ተባለ በተዋህዶ። አምላክ ሊባል የማይገባው ስጋ አምላክ ተባለ በተዋህዶ። ጌታ ሊባል የማይገባው ስጋ ጌታ ተባለ በተዋህዶ። ሁሉን አሸናፊ መባል የማይገባው ስጋ ሁሉን አሸናፊ ተባለ በተዋህዶ። ዘመን የሚቆጠርለት ስጋ ዘመን የማይቆጠርለት ሆኖ ዘላለማዊ ተባለ። ህያው ተባለ። የሚሞት ስጋ፣ በሞት የሚሸነፍ ስጋ ሞትን አሸናፊ ተባለ። ለምን? በተዋህዶ። በተዋህዶ ተቀብሮ ሞቶ ፈርሶ በስብሶ መቅረት የሚገባው ስጋ ሞትን አሸንፎ የመነሳት ስልጣን አገኘ። በምን? በተዋህዶ። ማንም ተዋህዶ እግዚአብሔር ወልድን በመዋህዶ ምድራዊ የነበረ ስጋ በተዋህዶ ሰማያዊ ሆነ። በምድር የሚኖር ክብሩ ከፍ ካለም ከገነት ከዚያ ውጭ የማይወጣ ስጋ በተዋህዶ የት ላይ ተቀመጠ? ኪሩቤል ላይ፣ ኪሩቤል ላይ ተቀመጠ በተዋህዶ ለምን? የቃል ቃል ገንዘብ ለስጋ ስለሆነ በተዋህዶ እኛን ስለተዋሃደ። በጣም ጥሩ። እንደዚህ ከሆነ የስጋ ገንዘብም ለቃል ሆነ ብለናል። የስጋ ገንዘቡ ምንድን ነው? ነገሩኝ እስቲ የስጋ ገንዘቡ ምንድነው? የስጋ ገንዘቡ ምንድን ነው? መጨበጥ፣ መዳሰስ፣ መጨበጥ፣ መዳሰስ፣ መጸነስ፣ መወለድ፣ መራብ፣ መጠማት፣ መጥባት፣ መድከም፣ ማረፍ፣ መተኛት፣ መነሳት፣ መጠመቅ ማስተማር፣ ስራ መስራት፣ መከሰስ፣ መወንጀል አረለ መታሰር፣ መገረፍ፣ መሰቀል፣ መሞት፣ ይሄን ሁሉ ገንዘቡ አደረገ። የማይሞተው ስለዚህ ተጸነሰ ሊባል የማይገባው የስጋን ገንዘብ ገንዘቡ ስላደረገ በስጋ ምክንያት ተጸነሰ ተባለ። ዘላለማዊ አምላክ፣ ዘመን የማይቆረጥ የማይቆጠርለት ተጸነሰ ተባለ። ተወለደ ተባለ። ተወለደ ተወለደ ተባለ። የእናቱን ጡት ጠባ፣ አለቀሰ፣ አቀፈችው፣ ሳመችው። ማን ነው የሳመችው? የሥጋን የስጋን ገንዘብ ገንዘቡ ያደረገ ፈጣሪዋን የስጋ ገንዘብ ገንዘቡ የሆነ ሆነ፣ በተዋህዶ አምላኳን እግዚአብሔር ወልድን ሳመችው። የእኛ አባቶቻችን ምን አሉ ሲደርሱ? ሰላም ለአቡጂ ዘሳም ርእስነ እንዘ አበ አይሩግ ውእቱ በጊዜ ኮነ ሕፃነ የዘመን አማራት ባለቤት የዘመናት ሽማግሌ ዘመንም የማይቆጠርለት ስለ እኛ እኛን ለማዳን ሰው በሆነ ጊዜ አፍሽ ሳመው። ሰላም ለአፉ ጊዜ ዘሳዕመ ርእስነ ያን እሳቱን ነው እኮ የሳምሽው። በስጋ ተሸፍኖልሽ እኮ ነው። ስጋ አለብሶልሽ እኮ ነው። እሳት ነው። ሰላም ለአፉ ዘሳዕመ ርእስነ እንዘ አበ አይሩግ ውእቱ በጊዜ ኮነ ሕፃነ ይሄ አረጋውያን አረጋዊ የዘመናት ባለቤት እሱ ያሽማግለው ሕፃን በሆነ ጊዜ ታቅፈሽ ሳምሽቡ እሱን ለሳማ አፍሽ ምስጋና ይገባል አሉ። የጸጋ ምስጋና ሰላም ለዘባነኪ እምዘባነኪ ሩብ ዘአብ ሀዚሎ እሳተ ወእምር ስነነዱ እየ ወእየ ሰላም ለዘባነኪ እምዘባነኪ ሩብ ዘአብ ከኪሩቤል ለበለጠው ጀርባሽ ምስጋዳ ይገባላሉ። ለምን ኪሩቤል ዙፋኑን ነው፣ አንቺ ግን ራሱን ነው። እምዘባነ ኪሩብ ዛብሔር ሀዚሎ እሳተ ወእምርስነነዱ ይውእየ መለኮታዊ እሳትን አዝሎ ከመለኮታዊ እሳትነቱ የተነሳ ሳይቃጠል ቀረ። ጀርባሽ ሳይቃጠል ለቀረው ጀርባሽ ምስጋዳ ይገባል። ሰላም እብል ለኩርናኪ እውዬ እድሶ ለእሳተ መለኮት በላኢ አምጣነ ኮነት ራሱ سلام أبل يعني. سلام ويدسو سلام عليكم سلام عليكم سلام سلام سلام عليكم سلام لمن سلام عليكم سلام ويدسو لا ملكوت سلام سلام ደግሞ እኮ ምድራዊ እሳት እኮ አይደለም፣ መለኮታዊ እሳት የሚፋጀውን የሚባላውን እሳት አንተ ርሶ ክንድሽ ሳይቃጠል ቀረ። ለሱም ምስጋና ይገባል። ከራስ ፀጉሯ እስከ ግር ጽፍሯ በዚህ ያመሰግኗል። ወናሁ እምይእዜሰ ያስተበጽዑኒ ኵሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑ። እኛ የመጣው ከዚህ የተነሳ ነው። ስለዚህ የተባረከችም ቤት የተመረጠችም መቤት በማህፀኗ ዘጠኝ ወር ከአምስት ቀን ተሸከመችው። ሌላዋ ኪሩ ከኪሩቤል በላይ ሌላዋ ሰማይ ሌላዋ ሰማይ ሰማያት እንኳን አይችሉትም ነው የተባለ፣ የእሷ ማህፀን ግን ቻለው። እንዴት ያለ ማህፀን ነው ያሉ አባቶቻችን። እንዴት እንዴት ቻለው? የሚያቃጥል እሳት ነው። ምን ወርድ ምን ስፋት ምን ጥንካሬ ቢኖር ነው? እውነትም አባፀናት የሚባለው ለዚህ ነው። ከመንፈስ ቅዱስ ኃይል ከእግዚአብሔር ቸርነት ካልሆነ በቀር ይህ የማይቻል ነገር ነው። ያም ሆነ ይህ በስጋ ምክንያት የስጋ ገንዘብ ለቃል በመሆኑ ምክንያት በተዋህዶ ቀስ በቀስ አደገ። አስራ ሁለት ዓመቱ ተባለ። በአስራ ሁለት ዓመቱ ወደ ቤተ መቅደስ ሄደ። እነዚህ እናንተ ልጆች ቲኔጀሮች ወደ ቤተ ክርስቲያን እንዲገሰግሱ ምሳሌ ለመሆን ምሳሌ ሲሆን ግን በአስራ ሁለት ዓመቱ ወደ ቤተ መቅደስ ሄዶ ድንግል ማርያም ዮሴፍን አስከትላ ስትሄድ ተከትሎኛል ብላ ጌታን እስከ ስንት ቀን ዝምብላ ሄዳ ኋላ ነው ያየችው፣ ከሰው ብዛት የተረሳ አለመኖሩን። ስለዚህ በቤተ መቅደስ ገብቶ መጻሕፍቱን ያገላብጥ ነበረ፣ ይተረትረው ነበረ፣ ጥያቄ ይጠይቅ ነበረ፣ መልስ ይመልስ ነበረ። አስደናቂ ነበር። አስራ ሁለት ዓመቱ ተባለ። ቀስ በቀስ አደገ። አበ እመ ተባለ። ሥርዓተ ኦሪትን ፈጸመ። የሚገርም ነገር ነው። እየታዘዘ አደገ። ለሚታዘዙ ልጆች ምሳሌ ሆነ። እነሆ ዛሬ የምናስታውሰው በዛሬው ዕለት ተጠመቀ። የተጠመቀው ደግሞ በእደ ዮሐንስ፣ በሰው እጅ፣ በፍጡር እጅ። አረባክህን አልችልም አንተ አጥምቀኝ እንጂ እንዴት አንተን አጠምቃለሁ? የለም ጽድቅን ሁሉ ልንፈጽም ይገባል አላለ። የመጣሁት ለምሳሌነት ነውና፣ ምሳሌነት ልፈጽም ግድ ነው፣ አጥምቃለሁ የታደለ እጅ ዮሐንስ አጠመቀ ጌታው ያን ጊዜ በዮርዳኖስ ራቁቱን የቆመው በዮሐንስ እጅ የተጠመቀው ለኛ ምሳሌነት የተጠመቀው እሱ የዮሴፍ ልጅ አይደለም፣ ሰው ብቻ አይደለም። ስለዚህ የቃል ገንዘብ ገንዘቡ የሆነለት አምላክ ነው ማለት እንቲያው ለቃል ኮነ ለስጋ የቃል ገንዘብ ለስጋ ሆነ፣ በተዋህዶ ወንጃው ለስጋ ሆነ ለቃል፣ የስጋም ገንዘብ ለቃል ሆነ ተብሎ በተዋሃዶ የተነገረለት አምላክም ሰውም ነው። ለዚህ ነው አብ የምወደው ልጄ ይህ ነው ያለው። የምወደው ልጄ ነው ነው ያለው። ሰዎች ባለማወቅ ፍጡር ነው አሉት። አይሁድ የዮሴፍ ልጅ ነው አሉት። ሌሎችም በክርስትና ስም የሚነሱ ብዙዎች ፍጡር ነው አሉት። በሃይማኖት ስም የተነሱን በዓለም ዙሪያ ፍጡር ነው አሉት። ለምን እንቲያው ለቃል ኮነ ለስጋ ወይ እንቲያው ለስጋ ኮነ ለቃል የሚለው የተዋሃዶ ምስጢር ስላልገባቸው አዳጣቸው። እግዚአብሔር እንደ ልድያ ልቡናቸውን ይክፈትላቸው። ተጠመቀ በተዋሃዶ ያን ጊዜ የተጠመቀው አምላክ ነው። ሰውም ቢሆን እንደኛ ደም ያለው ነፍስ ያለው ስጋ ያለው ሰውም ቢሆን በዚያ በሰውነት ውስጥ በትስሊት ውስጥ እግዚአብሔር ወልድ ነው። አምላክ ነው። ፈጣሪ ነው። ጌታ ነው። ሕያው ነው። አሸናፊ ነው። ዘላለማዊ ነው። የሚሳነው ነገር የሌለ የተባለለት እሱ ነው። ስለዚህ በዮርዳኖስ የተጠመቀው በተዋህዶ አምላክ ነው። በተዋህዶ ፈጣሪ ነው። መጠመቅ ብቻ አይደለም፣ እጅግ የሚገርም ነው። ለእኛ ምሳሌነቱን ምሳሌነቱን ለመፈጸም ሄደ ወደ ገዳመ ወደ ገዳመ ቆሮንቶስ አርባ ቀን አርባ ሌሊት እህል ውሃ ሳይቀምስ ጾመ አርባ ቀን አርባ ሌሊት እህል ውሃን ባለመቅመሱ ይህን ያህል ጊዜ ሊቆይ በመቻሉ ምናልባት እኛ ምን እንላለን መሰላችሁ እንዴ አምላክ አይደል ምን እሱ ፈጣሪ ነው ምን ይሳነዋል እግዚአብሔር ነው እንል ይሆናል አዎ ልንል እንችላለን። ግን እንደ ማንኛችንም ሰው ሆኗል። ማንኛችንም ስንጾም እንኳን አርባ ቀን አርባ ሌሊት አንድ ቀን፣ ሁለት ቀን፣ ሶስት ቀን ውሃ ሲለየን ምግብ ሲለየን የቱን ያህል እንደሚታክተን የቱን ያህል እንደሚርበን የቱን ያህል እንደሚደክምን፣ እንደዚያ ርቦታል፣ እንደዚያ ጠምቶታል፣ እንደዚያ ደክሞታል። አርባ ቀን ሙሉ ተሰቃይቷል የኛ ጌታ ለማን ለኛ። ያ አርባ ቀን ሙሉ የተሰቃየው እሱ ሰውነት ትስቤት ብቻ አይደለም፣ በተዋህዶ አምላክ ነው። አምላክ ሲሆን መራብ የማይገባው ተራበ። ደግሞም እንደ ራበው አይቶ ሰይጣን ፈተነው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ብሎ መለሰው። መታው መታው የእኛ ጌታ በስስት ቢመጣበት በትዕግስት በትዕቢት ቢመጣበት በትህትና በፍቅረ ንዋይ በፍቅረ ዓለም ቢፈጣበት በጸሊያ ንዋይ በጸሊያ ዓለም መለሰው ለእኛ መንገዱን ከፈተ እንዲህ ዲያብሎስን እንድናሸንፍ ያ የሆነው ምንድን ነው ፍጹም አምላክም ቢሆን ፍጹም ሰው የሆነው እሱ ፍጹም ሰው ፍጹም አምላክ በተዋህዶ አምላክ ነው ተራበ ኦሙን ከፈጸመ በኋላ እሱ ተዘዋውሮ ማስተማሮን ጀመረ። ተዘዋውሮ ባስተማረ ጊዜ መከራው መጣ፣ ሥቃዩ መጣ። ስለ ክርስቶስ ስለ ወንጌል ራሳቸውን የሚሰጡ ሰዎች የቱን ያህል መከራ እንደሚደርስባቸው ምሳሌ ሆነ፣ መምህር ተባለ። እኛ ጌታ ወንቲ ያውለ ሥጋ እስቲ እስቲ እናንተ ትነግሩኛላችሁ። አሁን ጌታ ጌታ በተራበ ጊዜ እንቲያው ለቃል ኮነ ለሥጋ ነው ወይስ ወንቲያው ለሥጋ ኮነ ለቃል ነው? በተጠመቀ ጊዜ ተዳሰሰ በምን ምክንያት ነው? ወንቲያው ለሥጋ ኮነ ለቃል። በጾመ ጊዜ ተራበ፣ ተጠማ፣ ተፈተነ በምን ምክንያት? ወንቲያው ለሥጋ ኮነ ለቃል። ተዛውሮ ባስተማረ ጊዜ የፈተና ውርጅብኝ ደረሰበት። ለምን? በምን ምክንያት? ወንቲያው ለሥጋ ኮነ ለቃል። በጣም የሚገርማችሁ ነገር አምላኬ አባቴ አምላኬ ብሎ ተናገረ። አምላኬ ብሎ ተናገረ። አምላኬ አባቱን አብን አምላኬ ብሎ ሐዋርያትም ሲናገሩ እነ ቅዱስ ጳውሎስ አባቱና አምላኩ አሉ። ስለዚህ ወልድ አሁን አምላኬ አለው፣ አብን አምላኬ አለው። አባቴ አለው፣ አምላኬ አለው። በተለይ አምላኬ ሲለው አሁን እንቲያው ለቃል ኮነ ለስጋ ነው ወይ፣ እንቲያው ለስጋ ኮነ ለቃል ነው ነገር አስተውሉ። ክርስቶስ ሲጸልይ አምላኬ ብሏል። አምላኬ ሲላሁን ወይ እንቲያው ለስጋ ኮነ ለቃል ነው ወይ እንቲያው ለስጋ ኮነ ለቃል ነው። እየተገባባን ነው። አባት ሆይ አባት ሆይ እኔ እናንተ አንድ እንደሆን እነዚህ ልጆችህ በዓለም ላይ ያሉ ክርስቲያኖች አንድ የሆኑ ዘንድ ፈቃድ ይሁን ብሎ ጸል ስ ስ ልገሩኝ ወንት ያው ለስጋ ኮነ ለቀ በጣም ጉድ በጌቴሴማኒ አባት ሆይ አለ አባት ሆይ፣ ፈቃድስ ቢሆን ይህን ጽዋ ከእኔ አርቅልኝ ብሎ አለቀሰ እየሰገደ እየወደቀ እየተነሳ እያለቀሰ ፈቃድህስ ቢሆን ይህን ጽዋ ከእኔ አረቅልኝ አለ። አሁን እንዲህ ሲል እንቲ ያው ለቃል ከሆነ ለስጋ ነው ወይስ ወእንቲ ያው ለቃል ከሆነ ለስጋ ነው ወእንቲ ያው ለቃል ተግባብተናል። ወእንቲ ያው ለቃል ከሆነ ለስጋ የስጋ ገንዘብ ለቃል ስለሆነ ነው። የሚገርም ነገር ነው። ከዚያ በኋላ ተከሰሰ፣ ተወነጀለ፣ በጲላጦስ ፊት ቀረበ ተመረመረ ተጠየቀ በዳኞች ፊት ቀርቦ በተጠየቀ ጊዜ አሁን ወንቲ ያው ለስጋ ኮነ ለቃል ነው ወይስ እንቲ ያው ለቃል ኮነ ለሥጋ ነው ወንቲ ያው ለሥጋ ኮነ ለቃል በተያዘ ጊዜ ወንጀለኛ ነህ ተብሎ በተያዘ ጊዜ በታሰረ ጊዜ በተገረፈ ጊዜ በተቸነከረ ጊዜ በተሰቀለ ጊዜ የጀርባው ስጋ አልቆ አጥንቱ በተቆጠረ ጊዜ ደሙ እንደ ውሃ በፈሰሰ ጊዜ፣ በዛሬ ዕለት እኮ ዮሐንስ መጥምቁ ውሃ ነው ያፈሰሰ በሰውነቱ ላይ። በቀራኔዮ ግን ደሙ ነው የፈሰሰ ለእኛ። ደሙ ነው የፈሰሰ ለእኛ። የእኛ ጌታ የእሱ ደም ፈሶ ለእኛ ጸጋውን አፈሰሰው። ስለዚህ በቀራኔዮ ደሙ በፈሰሰ ጊዜ አምላኬ አምላኬ አምላኬ ለምን ተውኸኝ ብሎ ባለቀሰ ጊዜ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለጠላቶቹ በጸለየ ጊዜ፣ አባት ሆይ ሁሉም ነገር ተፈጽሟል ነብሴን በእጅ አደራ ሰጥቻለሁ ነብሴን ተረከብ ብሎ በጮኸ ጊዜ በምንድን ነው እንቴ ያውለ ቃል ከሆነ ለስጋለው ወንትያሁ ያሁ ለስጋ ኮነ ለቃ የስጋ ገንዘብ ለቃል በመሆኑ አምላኬ ማለት የማይገባው አምላኬ አለ። ተጠማሁ ማለት የማይገባው ተጠማሁ አለ። ነፍሴን ተረከብ ማለት የማይገባው ነፍሴን ተረከብ አለ። ተሰቃየው ማለት የማይገባው መከራ ሊሰማ የማይገባው መከራ ተሰማው። ሞት የሚለው ቃል የማይስማማው ሞተ የማይባለው እሱ ሞተ ተባለ። በምን ወይንት ያው ለስጋ ኮነ ለቃል የስጋ ገንዘብ ለቃል ስለሆነ በስጋ ሞተ። የኛ ጌታ በስጋ ስለኛ ሞተ። በዛሬው እለት ሲጠመቅ የጥምቀት እለት ሰማያት ተከፈቱ። በተከፈቱ ሰማዮች የመጣው ድምፅ የምወደው ልጅ ይሄ ነው ብሎ መሰከረ የሚል ነው። የአብ አብ የባህሪ ልጁ አምላክ መሆኑን ለማረጋገጥ ነው። አብ በቃል መንፈስ ቅዱስ በተግባር መንፈስ ቅዱስ በርግባ አምሳል መጥቶ በሱ ላይ የመሰከረበትን እለት ነው የምናስበው። የሚገርም ነገር ነው። የዛሬው የዚያ ግን የተለየ ነው። የዚያ ግን የተለየ ነው። የዛሬው ያ ግን በዛን ዕለት ግን በቀራንዮ እሱ አካላዊ ቃል እግዚአብሔር ወልድ በስጋ በሞተ ጊዜ ደሙ በፈሰሰ ስጋው በተቆረሰ ጊዜ በእኛና በእግዚአብሔር መካከል የነበረው የጥን ግርግዳ ፈረሰ። የጥን መጋረጃው ተቀደደ። ነገር ሁሉ ተከፈተ። ከእሱ ጋር ተገናኘን። ከአብ ከራሱ ከመንፈስ ቅዱስ ጋር አስታረቀን። እግዚአብሔር የተመሰገነ ይሁን። ከዚያ በኋላ የኀጢአት መጋረጃው ተቀደደ፣ ተከፈተ። ሰውና እግዚአብሔር በሩቅ ሳይሆን ፊት ለፊት ተያየን። ተዘግታ የነበረች አለመገነት በደመ ክርስቶስ ተከፈተች። ተከፈተ፣ አለመሲኦል ተበረበረ። እንዴት ብሎ አሁን እዚህ ላይ ነው እንዴት ብሎ ቆዩ እንዴት ብሎ በስጋ ወንትሁ ለስጋ ኮነ ለቃል ሆኗልና የስጋ ገንዘብ ለቃል ሆኗልና በተዋህዶ ሰው ሆኗልና በስጋ ሞተ በስጋ በሞተ ጊዜ ነፍስና ስጋ ተለያዩ ነብስና ስጋ ተለያዩ። ለምን እንደ ማንኛችንም ሰው ሆኗልና ወንጀ ያው ለስጋ ኮነ ለቃል ተወሏልና እንደ ማንኛችንም ሰው ነውና ሆኗልና ነበረና፣ ነብስና ስጋ ተለያዩ። በዛን ጊዜ ሞተ ተባለ። ነብስና ስጋ ሲለያዩ፣ ነብስ አንድ ስራ ልትሰራ ነው። ክርስቶስ በአካለ ነብስ ግሩም የሆነ ሥራ ሊሰራ ነው። በአካለ ስጋ በጎልጎታ ሊቀበር ነው። የሚገርም ነው። አሁን በአካለ ነፍስ ወደ የት ሄደ ይላል፣ ይለናል ቅዱስ መጽሐፍ ወደ ዓለመ ሲኦል። ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ ሰዎች ሁሉ በአዳም የኃጢአት ውርስ ምክንያት እንደ ሀብት ለሰዎች ሁሉ ስለሆነ በዓለመ ሲኦል ነበሩ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ ደጋጎች ነቢያቱ ሁሉ ምንም ይሁን ምን ሁሉም በዓለመ ሲኦል ነበሩ። በእርግጥ በሲኦል ያለው ጥፋት፣ በሲኦል ያለው ስቃይ እንደማያገኛቸው ተነገረ። ለምን በባቢሎን እሳት በናቡከደነጾር እሳት ወደቁ። አናንያ አዛሪያ ሚሳኤል እሳቱ ምንም አላደረጋቸውም። ነገር ግን ያ ራሱ ያ እሳት ግን አናንያን አዛሪያ ሚሳኤልን ያልበላው እሳት ግን የናቡከደነጾርን ሰራዊት እንዳልነበሩ አድርጓል። አንዱ እሳት ልክ እንደዚህ ሁሉ አንዷ ዓለመ ሲወል ሁለት አይነት ሰዎችን ያዘችው፣ አንደኛውን ክፍል መንካት አትችልም፣ ሀይሌላትን ሁለተኛ በሁለተኛው ክፍል ላይ ስልጣን ነበራት። ዓለመ ሲኦል ይሁን እንጂ ተሊዕሌ ተትሕትኩ ከፍ ከፍ ብዬ ተዋረድኩ። በምድር ላይ ያሉ ሙት ሳይቀር አስነስተው የእግዚአብሔር ነቢያት ቅዱሳኑ ሁሉ በአካለ ነፍስ ወደ ዓለመ ሲኦል ወረዱ። አንዳንድ አንድ ባለ ስልጣኖች ወህኒ ቤት ይገባሉ እንዳየ ነው። ከማንኛችንም ከተራ እስረኞች የተለየ ቦታ ይሰጣቸዋል። ፍራሹም አለ ምግቡም የተለየ ነው። ንጽህናው፣ እንክብካቤው ሁሉም ነገር የተለየ ነው። ነገር ግን እገሌ ታሰረ በመባል አይቀርም። ወይን ቤት ገባ መባሉ አይቀርም። እንደዚያ ነው ውርደት የነበረው። ስለዚህ በአካለ ነፍስ ሄደ ወደ ዓለመ ሲኦል የተስፋው ዘመን ተፈጸመ። ደስ ይበላችሁ አለ። የምህረት አዋጁን አወጀ። ከአዳም ጀምሮ እስከ ደመ ክርስቶስ ድረስ የነበሩ ነፍሳት የምህረት አዋጅ ታውጆላቸው አንዳቸውም ሳይቀሩ ከዓለመ ሲኦል ወደ ዓለመ ገነት በሰላም ተሸጋገሩ። እግዚአብሔር የተመሰገነ። የሚገርማችሁ ነገር በዚያን ጊዜ በዚያ ሂደት ውስጥ ከአዳም፣ ከአብርሃም፣ ከይስሐቅ፣ ከደጋጎቹ እንደ ልቤ ብሎ ከመሰከረለት ከዳዊት፣ ከሁሉም ቀድሞ ማን ገባ መሰላችሁ? እጁን ከሰው ደም ነክሮ የኖረው ወንበዴ በቀኙ የተሰቀለው ፈያታይ ዘማ። ምህረቱ እንደዚህ ነው። ምህረቱ ሰፊ ነው። እኛ ሰውን ስንኮንን የኮንናቸውን እግዚአብሔር ያጸድቃል። መንገዱና ምህረቱ መግቢያው አይታወቅም። በስንት ጻድቃን ነን አማኞች ነን በሚሉ የተፈረደበት ወንበዴ በእስራኤል አደባባይ የስቅላት ሞት ይገባዋል ተብሎ ሞት የተፈረደበት ርጉም የተባለ ወንበዴ ቀድሞ ገባ። ስለዚህ ክርስቲያኖች በጽድቅ ስራችን አንኩራራ። እግዚአብሔር ማንን እንደሚምር አይታወቅም። እንደው ስለ ምህረቱ ብቻ እናውራ። ስለዚህ ቀድሞ ገባ። ምክንያቱም እኛ አሁን ዛሬ ብዙ ጊዜ አጫሾችን ስናይ፣ ሰካራሞችን ስናይ አመን ዝራዎችን ስናይ፣ ሌቦችን ስናይ፣ ቀማኞችን ስናይ፣ ጋንጎችን ስናይ፣ ሽፍቶችን ስናይ፣ ጉቦኞችን ስናይ፣ ትቢተኞችን ስናይ፣ ሌላውንም ሌላውንም ስናይ እኛው ፍርደንባቸው አለ። እዚሁ ግን ቀድሞ እናገኛቸው ይሆናል አናውቅም። በምን እንደሚምራቸው ምን ሰዓት እንደሚገናኛቸው አናውቅም። ወደ ትምህርታችን ወደ ዋናው ርዕሳችን እንሄድ። ወደ አለመገነት በሰላም ተሸጋገሩ ተስፋውን ከፈጸመ የምህረት አዋጁን ከቋጨ ሲኦልን ባዶዋን ካስቀረ ገነትን በልጆቹ ነፍሳት ከሞላ በኋላ እንደገና አካለ ነፍስ ወደ አካለ ስጋ መጣ። አካለ ነፍስ ወደ አካለ ስጋ መጣ። አካለ ስጋ የት ነበረ? ክርስቲያኖች፣ አካለ ስጋ የክርስቶስ የት ነው የነበረ? ጎለጎታ ውስጥ መቃብር ውስጥ። በጣም የሚገርማችሁ ነገር አካለ ስጋ በጎለጎታ ሲቀበር አካለ ስጋ የክርስቶስ የት ነው የነበረ? ጎለጎታ ውስጥ፣ መቃብር ውስጥ። በጣም የሚገርማችሁ ነገር አካለ ስጋ በጎለጎታ ሲቀበር መለኮት አብሮ አለ። በአካለ ነፍስ ወደ ሲኦል ሲሄድ መለኮት አብሮ አለ። በተሰቀለ ጊዜ መለኮት አብሮ አለ። በተዋህዶ ሞተ በተባለ ጊዜ መለኮት አብሮ አለ። በተዋህዶ አያችሁ፣ በመቃብር ከመቃብር ስጋው ጋር አለ መለኮት እንዲያውም ተጠንቀቁ። እኛ የምንቆርበው ቁርባንም ነፍስ የተለየው እህ ነፍስ የተለየው መለኮት የተዋሃደው ተብሎ ነው። ያ በጎለጎታ ያለው ስጋ የነበረው ስጋ ያን የሚወክል ነው። የምንቆርበው ቁርባን ነፍስ የተለየው ነው። ነፍስ ምን ነፍስ የተለየው ነፍስ የተለየው መለኮት የተዋሃደው በጎለጎታ ይለም። ስለዚህ አሁን ሁለቱ እንደገና ተገናኙ፣ ተዋሃዱ በተዋሃዶ ተዋህዶ በጎለጎታ ተዋህዶ እንደገና በመቃብር ውስጥ እንደገና ተዋህዶ እንደነበረው ሆነ። የሚራበው የማይራብ ሆኖ፣ የሚጠማው የማይጠማ ሆኖ፣ የሚሞተው የማይሞት ሆኖ በተዋህዶ አያችሁ። እንደገና ሥጋና ነብስ፣ ሥጋ በጎለጎታ ውስጥ አብረው በሦስተኛው ቀን ሞትን አሸንፎ የኛ ጌታ በኃይል ተነሳ። ተነሳ። ሞትን አሸንፎ ተነሳ። ለትንሣኤያችን በኩር ሆነ። በተዋህዶ ተነሳ። እጅግ የሚገርማችሁ ነገር በተነሳ ጊዜ መቃብሩ እንደታተመ ነው። በተነሳ ጊዜ መቃብሩ እንደታተመ ነው። መቃብሩ እንደተዘጋ፣ መቃብሩ እንደታተመ ተነሳ። ስጋ ነው፣ የሚጨበጥ ነው፣ የሚዳሰስ ነው። ለምን ተነሳ ንገሩኝ። አሁን መቃብሩ እንደታተመ እንደተዘጋ ሲነሳ በእንቲያው ለቃል ከሆነ ለስጋው ውስጥ ነው ወይስ ወእንቲያው ለስጋ ከሆነ ለቃል ነው ብግሩም ነው። ምክንያቱም ያ የሚዳሰስ የሚጨበጥ ስጋ እንደኛ የሆነው ስጋ በዝግቤት የገባበት ምክንያት ከዛም በፊት በድንግል ማርያም ማህፀን ዘጠኝ ወር ከ አምስት ቀን ቆይቶ እንዲሁ ድንግልናዋ ሳይነካ በድንግልና የተወለደበት ምክንያት የሚጨበጠው የሚዳሰሰው ድንግልናዋ እንዳለ የተወለደበት ምክንያት በዝግ ቤት እንዲሆነ ስጋው ገብቶ የተገኘበት ምክንያት መቃብሩ እንደታተመ እንደተዘጋ የተነሳበት ምክንያት እንቲያ ሁለ ቃል ኮነ ለስጋ ስለሆነ ይህን ማድረግ የሚችል ሁሉን ረጭቁ ነው። ረጭቁን ሀይል ከዚህም ጋር እውራንን ባበራ ጊዜ ለምጻምን ባነፃ ጊዜ ሃንካሳን ባረታ ጊዜ አጋንንትን ባባረረ ጊዜ ሙታንን ባስነሳ ጊዜ ተአምራትን ባደረገ ጊዜ እንቲያሁ ለቃል ኮነ ለስጋ ነው ወይስ ወንቲያሁ ለስጋ ኮነ ለቃል ውስጥ ነው? እንቴ አሁ ለቃል ኮነ ለስጋ የቃል ገንዘብ ለስጋ በመሆኑ ምክንያት በተዋህዶ ስለዚህ የእኛ ጌታ ሞትን አሸንፎ ተነሳ። ቆሮንቶስ 15 ላይ እንደሚነግረን ምንድነው? ያለን ጌታ ለትንሣኤያችን በኩል ሆነ። እሱ መጀመሪያ እኛ ተራችን ጠብቀን እሱ በወደደው በፈቀደው ቀን ልክ የእሱ ያ የወሰነው ቀን ሲደርስ ሰው እንደሆነ እንደሞተልን፣ እሱ የፈቀደው ቀን ሲደርስ ደግሞ ዳግም ይመጣል። ያ የሚመጣው ጌታ ለትንሣኤአችን በኩር ሆኖ ሞትን አሸንፎ ተነስቶ አርባ ቀን አርባ ሌሊት በዚህ ምድር ላይ መመሪያ ሲሰጥ ከቆየ በኋላ ምንድነው መመሪያ የሰጠው ከውን በኋላ አለ፣ የሰዎች ነጻነት ተመልሷል። ድሮ ነጻነት ተወስዶ ነበር። አሁን ነጻነታቸው ተመልሷል። ስለዚህ ከእንግዲህ ይህን እግዚአብሔር ያደረገውን አውቆ ሰምቶ ያመነ የተጠመቀ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደደ። ስለዚህ በልጁ የሚያምን የዘላለም ሕይወት አለው። በክርስቶስ የሚያምን ቢሞት እንኳ ሕያው ነው የሚለውን አምኖ በአብ በወልድ በመንፈስ ቅዱስም የተጠመቀ ይድናል። እምቢ አሻፈረኝ አለ፣ በነፃነቱ ዋጋውን ያገኛል። ነፃነት ነው የተሰጠን። ሞት ተወገደ ሲባል ነፃነታችን ነው የተመለሰ እንጂ፣ በነፃነታችን አይገባም። ደይ እዴከ ሀበ ዘፈቀድከ እጅህን ከወደድከው ጨምር ነው ዛሬ እግዚአብሔር ቃል። ስለዚህ ያ የእኛ ጌታ ይሄን ነፃነት ለእኛ ካጎናጸፈ በኋላ ለሐዋርያቱ መመሪያ ከሰጠ በኋላ ሐዋርያቱን ካሰማራ በኋላ መንፈስ ቅዱስን ከላከ በኋላ በመንፈስ ቅዱስ መሪነት የዓለም ቤተ ክርስቲያን እንቅስቃሴ እንድትጀምር ይህን ሁሉ ካደረገ በኋላ ወይም መንፈስ ቅዱስ ከመውረዱ በፊት መንፈስ ቅዱስን ለመላክ ምንድን ነው የሚለው? በክብር አረገ። የእኛ ጌታ በክብር ሲያርግ፣ አሁን አሁን በክብር ሲያርገ ምስጢሩ ያለ እንቴ አሁለ ቃል ኮነ ለስጋ ነው ወይ እንቴ አሁለስጋ ኮነ ለቃል ነው እንቴ አሁለ ቃል ኮነ ለስጋ የቃል ገንዘብ ለሥጋ በመሆኑ ምክንያት በእግር አጋንን ተረግጦ የነበረ ይታመም የነበረ ይሞት የነበረ ያ ይቀበር የነበረ ሥጋ ሁሉን ነገር አሸንፎ እንዲያው ለቃል ኮነ ለሥጋ የቃል ገንዘብ የወልድ ገንዘብ የሥጋ በመሆኑ የትስብእት በመሆኑ የወልድ ገንዘብ ደግሞ ኪሩቤል የኪሩቤል ዙፋን በመሆኑ መንበረ ሥላሴ በመሆኑ አሁን በተዋህዶ ሥጋ በተዋህዶ አረገ። እንዲያ አሁለቃ አለ። ኮነ ለሥጋ ወንድያው ለሥጋ ኮነ ለቃል በተዋሃዶ አምላክም ሰውም በክብር አረገ። በክሩቤል ላይ ተቀመጠ። በክሩቤል ላይ የተቀመጠው እሱ ምንም በሰው ቅርጽ የተወሰደ ሆኖ ብናየውም በምልአቱ የሚወስነው የለም። በሰማይም ነው፣ በምድርም ነው። ዛሬ ያ ጌታ የቤተክርስቲያን ራስ ሆኖ ተመልከቱ፣ የኛም ራስ በአሜሪካን ሀገር ላለነው ክርስቲያኖች፣ በአውሮፓ ላሉ ክርስቲያኖች፣ በአፍሪካ ላሉ ክርስቲያኖች፣ በአውስትራሊያ ላሉ ክርስቲያኖች፣ በኤዥያ ላሉ ክርስቲያኖች፣ በአለም ባለም ላሉ ክርስቲያኖች ሁሉ ራስ ራስ ሆኖ የእኛ ጌታ አሁን ይኸው በዚህ መልክ ይዞናል፣ ይመግበናል፣ መንፈስ ቅዱስ ልኮልን፣ መንፈስ ቅዱስ ይመራናል፣ ያስተምረናል፣ ይወቅሰናል፣ ይገስጸናል፣ ይቀጣናል፣ ይመክረናል፣ በንስሐ ይመልሰናል፣ ስንወድቅ ያነሳናል። በዚህ መልክ እየኖርን ሰዓቱ ሲደርስ ጌታ ዳግም ይመጣል ሲመጣ ግን እንደ ትናንትናው እየተተፋበት አይደለም። እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ይእቲ እያረምም እሳት ይነድ ቅድሜሁ። ሲመጣ ግን እንደ ትናንትናው ሳይሆን መለኮታዊ እሳት በፊቱ እየነደደ ቅዱሳን መላእክቱ ዓለማትን እየዳመጡ የተደበቁ ነፋሳት ወጥተው፣ እንኳን የተደበቁት ነፋሳት ይኸው በይ ውስጥንና በእንትን ያለው ቶርኔዶ ነው እሱ እንኳን ብቅ ሲል የአሜሪካ ነው ባለስልጣኖች መሄጃው ነው የሚጠፋቸው። አስቸጋሪ እኔ እንኳን ትንሹ ነፋሱ እንኳ ያማ ጌታ ሲመጣ የሚመጣው በነፋስ ፊት ያለ ትቢያነች ዓለም ያለች በወረቀት ተጠቅላ እንደምትቃጠል ወረቀት ናት። ያን ጊዜ ማለት ተጠቅላ በእሳት እንደምትጋይ አረ እንዴት አርየ ለመሰለው ባዶ እንጃ የሆነው ጌታ አሸናፊው ጌታ። ያን ጊዜ አሜሪካኖች ከፊቱ አይቆሙም፣ ከሱ ፊት የሚቆም የለም። ሁሉም እንዳልነበረ ይሆናል። እንዳልነበርን የሆነውን የእኛ ጌታ ይመጣል። እንዳልነበርን የሆነውን አውሬ የበላንን ውሃ ሙላት ወስዶን አሳዎች ምግብ ያደረጉንን ከባድ መሳሪያ አመድ ያደረገንን በአጠቃላይ አፈር ትቢያ የሆነውን እንደገና በቃሉ ይጠራናል። ድንቅ ስራው የሚታወቀው በዚያ ነው። ከእናት ማህፀን የፈሰሰው እንኳን አይቀርም ይላሉ አባቶቻችን። የሚሳነው ነገር ስለሌለ፣ ቦታ ስለማይጠበው፣ ሀብት ስለማያንሰው፣ ሁሉ በእጁ ሁሉ የእሱ የሚሳነው ነገር ስለሌለ ሁሉንም ይጠራል። ነገር ግን ነገር ግን ያን ጊዜ ጌታ ሲመጣ ወደ ጌታ የሚሄዱት የእሱ የሆኑት ናቸው። ይሄ ነው ዋናው የእሱ የሆኑት ናቸው። በነፃ ፈቃዳቸው የእሱ የሆኑት ናቸው። ለምሳሌ ብያል ብረትነት ያለው ነገር በቆርቆሮ በመዳብ መካከል ብረትነት በሌላቸው መካከል ቢወድቅብን፣ ምን እንለካለን? ማግኔት። ማግኔቱ መሳብ የሚችለው ብረትነት ያለውን ነው። መዳቡን ነው፣ ብረትነት ያለውን ነው። ቆርቆሮውን ነው፣ ብረትነት ያለው ብቻ። ለምን ባህሪ ውስጥ ነው መሳብ የሚችለው። ክርስቶስነት ያላቸውን የእሱ አካል የሆኑትን ይስባል። ይጠራል። ማንም አጥቢያ ዳኛ የለም፣ ፈራጅም የለም። ስራችን ነው። ያን ጊዜ የዘራነውን እናጭዳለን። የምትልከሰከስ አይምሮ፣ ያን ጊዜ የዘራችሁን ታጭዳለች። ያለ እረፍት የምትሰራ ክፉ ምላስ አንደበት፣ ያን ጊዜ የዘራችሁን ታጭዳለች። ያለ እረፍት ወደ ክፉ የምትሮጥ እግር፣ ያለ እረፍት የዘራችሁን ታጭዳለች። እንደ ስልቻ ቂን በቀልን ቋጥራ የምትኖር ሕይወት የዘራችሁን ታጭዳለች ክርስቲያኖች ግን ቢወድቁ የሚነሱ ቅኖች የዋሆች እኔ የዋህ እንደሆንኩ እናንተም የዋህ ሁኑ እኔ ቸር እንደሆንኩ እናንተም ቸሮች ሁኑ ቸሮች የዋሆች በኃጢአታቸው የሚታመኑ በጥርቅ ስራቸው የሚኩራሩ አንድም ቀን የኛ ስራ እንኳን ለመንግስተ ሰማያት ለአንድ ቀን የስትንፋስ አየር ሊሆነን አይገባም የሚሉ ራሳቸውን ያዋረዱ፣ ራሳቸውን ባዶ ያደረጉ፣ ነገር ግን ቸርነቱን ተስፋ ያደረጉ፣ በተስፋ የሚኖሩ ያን ጊዜ የእሱ ይሆናሉ ለሚለን የእግዚአብሔር ቃል። ስለዚህ ክርስቲያኖች ዛሬ ጥምቀት በተዋህዶ ስንል ይሄን ይመስላል። እኛ የምንኖረው በእንደዚህ አይነት ሰማያዊ ተስፋ ነው። ሙቶ በመነሳት ተስፋ ነው። ምን ይላል ቅዱስ ጳውሎስ ቆሮንቶስ 15 ላይ? ከመ ቅጽበተ አይን እንለወጣለን። ከመ ቅጽበተ አይን አይናችን ከድነን እስከ መግለጥ ያን ያህልም በማይቆይ ከመ ቅጽበተ አይን እንለወጣለን። ከምን ከመበስበስ ወደ ለመበስበስ ስጋና ደም የእግዚአብሔርን መንግስት አይወርሱም፣ ነሚለ እግዚአብሔር ቃል። ከመራብ ወደ አለ ከመሞት ወደ አለ፣ በዚህ በስባሽ ፈራሽ አካል ፈንታ ክርስቶስን መስለን ብርሃን ለብሰን ብርሃን ተጎናጽፈን እንነሳለን፣ ነሚለ እግዚአብሔር ቃል። አሁን ከዚህ ምንድን እንማረው? ምንድነው? እንዲያው ለቃል ከሆነ ለስጋ ወንጃው ለስጋ ኮነ፣ ለቃል የቃል ገንዘብ ለስጋ የስጋ ገንዘብ ለቃል በተዋህዶ የተዋህዶ ልጆች የምንባለው በዚህ ነው። እየተግባባ ነው። ተዋህዶች የምንታወቀው በዚህ ታላቅ ምስጥር፣ የተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ፣ የእስክንድሪያ ኦርቶዶክስ ተዋህዶ፣ የሱሪያ ኦርቶዶክስ ተዋህዶ፣ የህንድ ኦርቶዶክስ ተዋህዶ፣ በአጠቃላይ በቃል ስጋ ኮነ በአምላክ ሰው መሆን የሚያምኑ የተዋህዶ ልጆች ትልቁ መለያቸው ይሄን አመስጥረው በመናገር እንጂ ዝም ብሎ በመክበስበስ ብቻ አይደለም። ዋናው ትልቁ ምልክቱ አርማው ይሄን ይሄን ያወቅን እንደሆን የእስልምና አስተማሪዎች ክርስትናውን ሊንዱት አይችሉም። የጆሃባ የትነስ አስተማሪዎች ፍጡር ነው ነብይ ነው የሚሉት ክርስትናችን ሊንዱት አይችሉም። ወይም ኤቲስቶች ተነስተው ክርስትናችን ሊንዱት አይችሉም ወይም በአጠቃላይ የእግዚአብሔርን አንድነትና ሶስትነት የሚያፋልሱ ቢነሱ ክርስትናችን ሊኒዱት አይችል። በዚህ የተመሰረትን እንደሆነ ከአለት ላይ የተመሰረተው ቤት ነው የምንሆነ። በዚህ ላይ ካልሆነ ብሎ ድቡሽ ላይ የተሰራ ቤት ዋጋ የሌለው። ይሄ የፍቅር መግለጫ፣ የዳኑ ክርስቲያኖች የአምልኮት መግለጫ ማከናወኛ፣ በክርስቶስ ደም የከበሩ የተፋቀሩ ክርስቲያኖች የአምልኮት ማንጸባረቂያ እንጂ መለያየ አይደለም። ይሄ ያልበሰሉ የጮርቃዎች ምልክትነት ነው። የጮርቃ አይምሮ ገና የአይምሮ ሕፃናት ነው። የተዋህዶ ልጆች እንደዚህ አልነበሩም ነበሩ። የተዋህዶ ልጆች የተዋህዶ ሊቃውንት ስንቶችን መናፍቃን አንደበት ያስያዙ አንደበታቸው በመንፈስ ቅዱስ ሀብት ሰጭነት ሁለት አፍ ሰይፍ የሆነ ከገዳም እየወጡ መናፍቃንን እያሳፈሩ አንደበት እየዘጉ ተዋህዶን ያስረከቡን የተዋህዶ ልጆች በዚህ ነው የሚታወቁ። ሌላው ነገር ሁሉ ያምልኮት መግለጫ ነው። መሰረታችን ይሄ ነው ዋናው። ህይወትም ያለ ደግሞ እዚህ ላይ ነው፣ ሞትም ያለ እዚህ ላይ ነው። ስለዚህ በዚህ መልክ የምንኖር የዚህ እምነት ባለቤት ሆነን የምንኖር እኛ ክርስቲያኖች ዛሬ ከዚህ የምንማረው ምንድን ነው? ከዚህ የምንማረው ምንድን ነው? እንቲያ ሁለ ቃል ኮነ ለስጋ የቃል ገንዘብ ለስጋ ሆነ፣ አለ የስጋም ገንዘብ ለቃል ሆነ። ከዚህ የምንማረው ምንድን ነው? የተዋሕዶ ልጆች ይሆን? በእኛም የሚጠበቅ አለ። በኢትዮጵያ ውስጥ እንደምታውቁት ሶስት አበይት አካላት አሉ፣ ሌሎችም አሉ ግን ሶስት አበይት አካላት አሉ። ዛሬ ሶስት አበይት አካላት አሉ። እነዚህ ሶስት አበይት አካላት ማን ማን ናቸው? እኔ ልንገራችሁ፣ ኦሮሞ፣ ትግሬ፣ አማራ። በእነዚህ ውስጥ እንግዲህ ይኖራሉ። እኔ የምሰማቸው ተንጸባርቀው እነዚህን ነው ብዙ ጊዜ። እነዚህ ሶስት አበይት አካላት አሉ። እነዚህ ሶስት አበይት አካላት በእነዚህ ሶስት አበይት አካላት ውስጥ ያሉ የተዋህዶ ልጆች ሊያምኑ የሚገባው ምንድን ነው? እንቲያሁ ለኦሮሞ ኮነ ለአማራ ለትግሬ፣ አው እንቲያሁ ለትግሬ ኮነ ለአማራ ለኦሮሞ፣ እንቲያሁ ለአማራ ኮነ እንቲያሁ ለኦሮሞ ለትግሬ የ የኦሮሞ የሆነ ሁሉ የአማራ የትግሬው መሆኑን ማያምን ከሆነ ደጉም ክፉ ደስታውም ሀዘኑ የኦሮሞ የሆነው የአማራ የትግሬው መሆኑን የማያምን የተዋሃዶ ልጅ፣ የትግሬ የሆነው ደጉም ክፉም ሀዘኑም ደስታውም ለአማራ ለኦሮሞ መሆኑን የማያምን የተዋሃዶ ልጅ፣ የአማራ የሆነው ለኦሮሞ ለትግሬው ገንዘቡ መሆኑን ደስታውም ሀዘኑም ውድቀቱም መነሳቱ የተዋሃዶ ምስጢር ይሄ ነው። የሚለንም ቃሉ ገላትያ ሶስት ላይ ምንድን ነው የሚለን? በክርስቶስ የተጠመቃችሁ እናንተ ክርስቶስን ለብሳችሁታል። እሱ ራቁትን ሆኖ ተጠምቆ እኛ ስንጠመቅ እሱ ራሱ ልብሳችን ሆነ። አንዱን እሱን ነው የለበስነው። የኦሮሞውም ልጅ የትግሬውም ክርስቲያን፣ የአማራውም ክርስቲያን፣ የነጩም፣ የጥቁሩም፣ የቀዩም፣ የቢጫውም፣ የሴቱም፣ የወንዱም የሀብታሙም የድሃውም የልጁም የአዋቂውም ልብስ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። የሚለን ይህን ነው ቃል። አንዱን ልብስ ለብሳችሁታል። አንዱን ልብስ ስለለበሳችሁት ተስማምታችሁ ተኙ። ያለዚያ ስትጓተቱ ብርድ ጠብሰል የአሜሪካ ኢስት ኮስት በረድ ካገኘ ገላገለህ ነው። አንድ ጊዜ እናንተ ማታውቁ ብዙዎች የተወለዳችሁት ከተማ ነው። መቼስ፣ አታውቁትም ችግሩን። ብርድ ልብሱ ልብሱ አልጋው ለብቻ ሆነ ሆነ ያደጋችሁ ብዙዎቻችሁ። እኛ ግን በአንድ ጋቢ ነው አባታችንን፣ እንደዚህ እንደ እንትን ተጠምጥመን ግማሽ ግማሻችን በአንድ በኩል፣ ግማሻችን በአንድ በኩል ለማቀፍ ተራ በተራ ለማቀፍ በተራ ነው። ዛሬ አንዱን አቅፈው እንደሆነ ነገ ያለዚያ ቀጥለን ቀጥለን በተራ አንድ ልብስ ነው የምንለብሰው። ሌሊት ሊጸልዩ ብድግ ሲሉ የነበረብን ችግር በዚህ በታች ጣል ያደርጉና የሆነ ነገር ጣል አድርገው እኛን አልብሰው እሳቸው ሲጸሉ ይገባል። በዚህ ብርዱ ሲነሱ የተጣላን እንደሆን የተጓተትን እንደሆን ብርዱ አያደርስ ነው። በአንድ ብርድ ልብስ ላይ ያደግ ነው እኛ። ከአሜሪካን ሂተር የእርስ በእርሳችን ሙቀት ይበልጣል ለእኔ እውነቱን ለመናገር ለብርዱ። በእንደዚህ ክርስቲያኖች ድሆች ነን እኛ ድሆች ነን። የእኛ የሆነ ምንም ነገር የለም ልብስ የሆነ ክርስቶስን አንዱን ካለበስ ለብቻ የሆነ ልብስ የለም። ስለዚህ አንዱን ክርስቶስን የለበስን እኛ ስንጓተት እሱ መቀደድ አይችልም ይመስለናል፣ እንጂ ነገር ግን እኛ እንራቆታለን። ስንራቆት የኃጢአት ብርድ የኃጢአት ዋይ ይጎዳናሉ። ስለዚህ አንዱን ልብስ ለብሳቸዋልና፣ ባሪያም ጨዋም፣ ሴትም ወንድም ሁላችሁም አንድ ሰው ናችሁ ነው የሚለን የእግዚአብሔር ቃል። ስለዚህ ይህች ቤተ ክርስቲያን በሰሜን አሜሪካ በአውሮፓ ያለችው አገር ቤት ላለችው ቤተ ክርስቲያን አካል መሆኗል። እዚህ ያለው ነገር ሁሉ አገር ቤት ላለችው ሀብቷ ሁሉ ነገሯ ሁሉ አገር ቤት ላለችው መሆኑን ከዘነጋች እዚያ ያለችው ደግሞ እዚህ ያለችውን እንደ አካሏ አድርጋ ውጭ ያለችው ቤተ ክርስቲያን የኔ ሀብት ናት ካላለች የእኛ ሀብት ለዛች ሀገር የዛች ሀገር ቤተ ክርስቲያን ሀብት ለእኛ መሆኑን ከማንኛውም መንፈሳዊ ከኃጢአት በቀር መሆኑን ካላመን ዝም ብሎ ነው ሊሰፋ ይገባዋል። ፈተናው ያልፋል። ችግር ያልፋል። ፈተናው ያፋፋናል፣ ፈተናው ያሳድገናል፣ ፈተናው ያጠነክረናል። በፈተና ተስፋ መቁረጥ ግን የለም። ስለዚህ በአይምሯችን መጽነስ፣ በአይምሯችን ማሳደግ፣ በአይምሯችን መቅረጽ ያለብን ነገር ሁልጊዜ ራሳችን አንድ ክርስቲያኖች አንድ አካል መሆናችንን ነው ማየት ያለብን። ስለዚህ ማንም አካሉን የሚጠላ የለም። በዚህ መልክ ከዓለም ጋር እየተዋጋን የኛው ጃ ከደምና ከስጋ ጋር ሳይሆን ከሚዋጋን ክፉ መንፈስ ጋር በመሆኑ የማይታይ ጠላት ስለሆነ በግድ ሁልጊዜ ከክርስቶስ ጋር ልንኖር ይገባናል። የማይታይ ጠላት ስለሆነ በግድ ሁልጊዜ ጊዜ ከክርስቶስ ጋር ልንኖር ይገባናል። ጥምቀት በተዋህዶ ይህን ይመስላል። ዛሬ ጌታ በጥምቀት ዕለት በኦሪት ገኖ የኖረ የሻረው ነገር አለ፣ የሚነግረኝ አለ በዛሬ ዕለት የተሻራ አለ። ይህን ሳልጠቁም እንዳልሄድ ብዬ ነው። በጥምቀት የተሻረው ምንድን ነው? ግዝረት በጣም ጥሩ። በጥምቀት ለጥምቀት ሞግዚት ሆኖ የቆየ ግዝረት ነው። ግዝረት በብሉ ኪዳን እንደ ጥምቀት ማይከል እንደ ሃይማኖት ነው። ዛሬ በአዲስ ኪዳን ግዝረት የለም። ግዝረት አስረክቧል ጥምቀት። ዛሬ ሰዎች ቢገረዙም ባይገረዙም ወንጀል እዚህ ውስጥ አትገባም። ቢገረዙ ለንጽህናቸው ነው፣ ለጤንነታቸው ነው። በእርግጥ የእኛ ከሃይማኖት ወጥቶ በልማድ መልክ ቢያዝም አኮራል። ስለዚህ አንድ እግረ መንገዴን ዛሬ ጌታ ዛሬ ጌታ ተጠመቀ ስንል በኦሪቱ የቀሩ ነገሮችን ያስቀረበትን፣ እንዳለ የጸኑትን ያጸናበትን፣ ፈጽሞ ደግሞ መሻር ያለባቸውን የሻረበትን ቢሻሩም ደግሞ በልማድና በቀኖና መልክ እኔ ያዛቸው ካል የምንይዝበትን ዕለት የጀመረበት ቃል ወንጌል ኦሪትን በአራት ከፍላለች። አንድ እንዳለ የወሰደችዋለ የበለጠ ያጸናችው እንዳለ የወሰደችዋለ የበለጠ ያጸናችው ያም አሰርቱ ትእዛዛት ነው። ያዙ እንዳለ የወሰደችዋለ ያውም የበለጠ ያጸናችው ያም አሰርቱ ትእዛዛት ቃለ ነቢያት ሌላው ሁለተኛው ያሻሻለችው ያሻሻለችው ምንድነው? በኦሪቱ የሚረግምህን ርገም ነበር አይደል እንዴ? በአዲስ ግን ወንጌል ምን አለች? የሚረግምህን መርቅ። ወንጌል የሚረግምህን መርቅ። ኦሪት የሚጠላህን ጥላ አለች። ወንጌል አሻሽላ የሚጠላህን ውደድ አለች። ኦሪት ለሚያሳድስ ጸልይበት ነው። ነገር ግን ወንጌል ለሚያሳድስ ጸልይለት ነው። እየተገባባን ነው። ኦሪት፣ አይን ለአይን፣ እጅ ለእጅ፣ አይን ያጠፋ ይኑ ይጥፋ ነው። ወንጌል ንስሐ ይገባል። ስለዚህ ይህን የመሰለው ያሻሻለችው ነው፣ ሁለተኛው ያሻሻለችው። ሶስተኛውና የሻረችው፣ ሶስተኛውና የሻረችው፣ ነገር ግን ብትሽረውም ከሃይማኖትነት አውጥተን ከኦሪት ህግነት አውጥተን በልማድ መልክ በቀኖና መልክ እንጠቀምበት ካል የተፈቀደልን ነገር አለ። በጣም ጥሩ ሶስተኛው የሻረችው ነው። ነገር ግን ብትሽረውም ከዚያ ውስጥ በልማድ መልክና በሃይማኖት መልክ እንድንይዘው ተፈቅዶልን፣ በልማድ መልክና በሃይማኖት መልክ የያዝ ነው አለ። እሱም አንድ ግዝረት ግዝረት፣ በኦሪቱ ሃይማኖት ነበረ። ያልተገረዘ ርኩስ ነው። ዛሬ ግን ያልተጠመቀ ነው ርኩስ። ያልተገረዘ ርኩስ ነው አይባልም ባይገረዝም ክርስቶስን ካመነ ተገርዟል በመንፈስ ስለዚህ ግዝረት ተሽሯል እየተግባባን ነው ነገር ግን በልማድ መልክ ይዘነዋል የማይበሉ እንስሳት አይዋብ ተሽረዋል ነገር ግን በልማድ መልክ ይዘነዋል እኛ ዛሬ የማንንም ስጋ አንበላም አሳማ አንበላም አህያ አንበላም እባብ አንበላም ውሻ አንበላም ፈረስ አንበላም አንፈልግም ምንም እንኳን የሚበሉ እንዲበሉ የተፈቀደላቸው ቢሆንም እኛ አንበላ። ለምን? ከባህል አንፃር ብንተውስ ባንበላስ ብለን አዋት ብሉ ማተል ከሆነ ተብላናል። ሮሚያ 14 ላይ ያነበባችሁ ምንድን ነው የሚለው? የሚበላ የማይበላው እንዳይነቅፈው ብቻ የማይበላ የሚበላውን እንዳይነቅፈው እንጂ ወደ ነው ያድርገው። ሰው ባለመብላቱ እግዚአብሔርን ያመሰግናል። ውሻ ባለመብላቴ መብላቱ እግዚአብሔርን አመሰግናለሁ። አላውቅም ለምን እንደሆነ እባብ ዘንዶ ባለመብላት የእግዚአብሔር እግዚአብሔርን አመሰግናለሁ ለምን እንደሆነ አላውቅ። አንበላም እነዚህን የማይበሉ እንስሳትና አይዋፍ ከኦሪት ሃይማኖትነት ተሽረዋል። ይህን እወቁ መልስ መልሱ። ግን እኛ የማንበላው ዛሬ ከባህል አንጻር ነው። አሜሪካኖች ውሻ ለምንድንነው የማትበሉ ቢባሉ፣ ፈረስ ለምንድን ነው የማትበሉ ቢባሉ፣ እባብ ለምንድነው የማትበሉ ቢባሉ አህያ ዘንዶ ለምን እንደሆነ ማትበሉ አሞራይ ማትበሉ ለምንድን ነው ቢባሉ፣ ሃይማኖት ኦሪት ክልክላል አይሉ። ምንድን ነው የሚሉ? ኢትስ ናት አወር ካልቸር ሚቱ በል። እንግዲህ አንተ ምን እንዳታሰድቡ ተዋህዶን ተዋህዶን አታሰድቡ። ፍታ ነገስቱ የሚለውን አንብቡ። የአባቶቻችን መጽሐፍት የሚሉትን አንብቡ። ወንጌሉ የሚለውን አንብቡ። ምክንያቱም ሃይማኖት ነው ያላችሁ እንደሆነ በቀጥታ ዛሬ ሃይማኖታችሁ ይሁዲ ነው የሚሆነው፣ እስልምና ነው የሚሆነው። እኛ ክርስቲያኖች ነን፣ ያውም የተዋህዶ። ስለዚህ የተፈቀደላቸው ይብሉ፣ እኛ አንበላም። ከምን የተነሳ ነው? እንደ ኦሪቱ ከሃይማኖት የተነሳ ኦሪቱን ጠቅሰን ነው? አይደለም ታዲያ። ከምንድን ነው በኦሪቱ እኛ አንበላም ነበር። አሁንም በባህል ምክንያት ባህላችን አይደለም ልማዳችን አይደለም። አንበላም ኃጢአት ነው ብትሉ የተረግማችሁ ነው የምትሆኑ። ቅዱስ ጳውሎስ ረግሟል። በአዲስ ኪዳን እንዲህ ያለውን ነገር ኦሪቱን እየጠቀሰ ርኩስ ነው፣ ኃጢአት ነው፣ እርጉም የሚል ሁሉ የተረገመ ነው ነው ያለው። ገላትያ አንድ ላይ እዩት፣ ገላትያ ሁለትን እዩት። ስለዚህ የማይበሉ እንስሳት አይዋፍ አይሰራም። ዛሬ በአዲስ ኪዳን ግን እኛ በልማድ መልክ በቀኖና መልክ አንብላው፣ እኛ መብላት አንችልም ብለን ተውት ተብለናል። አንበላል እኛ ኢትዮጵያውያን፣ ሌላው ለምሳሌ ሴት በየወሩ የረከሰሽ ናት ይባል ነበረ። የተረገመሽ ናት፣ መርገም ነው ይባል ነበረ። ስትወልድ እስከ ሰማንያ እስከ አርባ የተረገመ ነው ይባል ነበረ። ያ የለም፣ የተመሰገነ ይሁን። ምክንያቱም እንኳን የነሱ ፈሳሽ፣ እንኳን የነሱ በወሊድ ጊዜ የሚሆነው ነገር ቀርቶ፣ ያ ጥንተ አብሶ፣ ያ የሞት መርገም፣ ያ የዲያብሎስ ግዛት ርኩሰት፣ የዘላለም ኃጢአት፣ ያ እንኳን በደመ ክርስቶስ ተፋቀ፣ ተደመሰሰ ተብሎ ተነግሯል። ስለዚህ ዛሬ ታቦቱ፣ ጽላቱ፣ ቤተ መቅደሱ ማደሪያው ያደረጋትን ቤተመቅደሱ ያደረጋትን ክርስቲያን እናት፣ ስንቱ ቅዱስ የሚወጣበትን ማህፀን ያችን እናት በየወሩ የተረገመችናት ናት ብሎ መናገር ርግማን ነው። በየወሩ የረከሰች ናት ብሎ መናገር ርኩሰት ነው። ምክንያቱም ዛሬ በየወሩ የሚረክስ ክርስትና የለንም። አንድ ጊዜ ለመጨረሻ ጊዜ ቀድሶናል በደሙ የሚያረክሰን ነገር ቢኖር በየወሩ ብቻ ሳይሆን በየሰዓቱ፣ በየደቂቃው፣ በየቀኑ ኃጢአት ነው። ይህን ወቁ። ነገር ግን ሴቶች ዛሬ በየወሩ በሚሆነው ነገር ወደ ቤተ ክርስቲያን አይገቡም። ለምን? በቀኖና ምክንያት እየተገባባል ነው። በቀኖና ምክንያት በቀኖና ቤተ ክርስቲያን እንዳትገባ ብለዋል። ስለዚህ እንዳትገባ ብሎ የጻፉትን ትግባ ሲሉ ብቻ ነው የምትገበው። እኔም ትግባ ብዬ የማስተምረው ሲኖዶስ ሲፈቅድ ነው። ምክንያቱም ቀኖና ማሻሻል የሚችለው ሲኖዶስ ብቻ ስለሆነ እየተግባባን ነው። ይህን የመሰለው እንግዲህ በቀኖና መልክ የተያዘው ነው። ነገር ግን ለምጻም እንዳይገባ ተሽሯል። ጃንደረባ የተሰለበ ቄስ እንዳይሆን፣ መቅደስ እንዳይገባ ተሽሯል። ቁስል ያለበትን ሰውነት የሚነካ ተሽሯል። ስለዚህ ዛሬ እንዲህ ያለው ቁስል አለ። በሄልም የኃጢአት ቁስል ነው ይዛ አትግባም የሚባለው ዛሬ እንዲህ ያለ ይህን የመሳሰለው ዘሌዋውያን 15ን አንብቡ፣ ዘሌዋውያን 12ን አንብቡ። እነዚህና እነዚህን የመሳሰሉት ተሽረዋል። ግን በልማድ መልክ በቀኖና መልክን የያዘው ቃል ተፈቅዶልናል። አራተኛውና የመጨረሻው ፈጽሞ የተሻረ ሊወሳ በባህልም በቀኖናም ሊደረግ የማይችል ነው። አንድ መሥዋዕተ ኦሪት ተግባብተናል። የእንስሳት ደም መሥዋዕተ ኦሪት አክትሟል። እሱ በምንም አንድ ጊዜ ለመጨረሻ ጊዜ የክርስቶስ ደም ስለፈሰሰልን ኃጢአታችን በዚያ ተሰርዮአል። ስለዚህ የእንስሳት ደም አይደረግም፣ አይሞከርም፣ አክትሟል። ሁለት ክህነት በዘር በብሉይ ኪዳን ክህነት ነገደሌዊ ከአስራ ሁለቱ ነገድ አንዱ ብቻ ነበረ። ነገደሌዊ አሁን ግን ባንድ ነገድ ብቻ አይደለም። ዛሬ ከየትም ጎሳ፣ ከየትኛውም ቀለም፣ ከየትኛውም የሰው ክፍል እግዚአብሔር መንፈስ ቅዱስ መርጦ ለጵጵስና፣ ለቀስና፣ ለዲቁና ያበቃል። ከማንኛውም በዘር አክትሟል? ክህነት በዘር የለም፣ ቀርቷል። ድሮ ከአንድ ነገድ ተቆጥሮ ነው። ዘር ሌላው የመጨረሻ ላድርገውና ሌላው ንግስና በዘር ንግስና በዘር እስከ ክርስቶስ ድረስ የሰሎሞን ዘር የዳዊት ዘር ተብሎ ዘር መቁጠር እስከ ክርስቶስ ድረስ ነው። ነገር ግን ከክርስቶስ በኋላ ሞ አንበሳ ዘብ ነገደ ይሁዳ ያለው የዮሐንስ ራእይ ምዕራፍ አምስት ውስጥ እውነተኛው ከይሁዳ ነገድ የተገኘው አሸናፊ አንበሳ የዲያብሎስን ራስ እየቀጠቀጠ የዘላለምን ሞት የሰባበረ እዳምንዳችን ያስወገደ ኃይለኛ፣ የሚሳነው ነገር የሌለ ሞዓ አንበሳ ኢየሱስ ክርስቶስ የዳዊት ልጅ ኢየሱስ ክርስቶስ ነው። ዛሬ በአዲስ ኪዳን ክርስቶስን ያመኑ ክርስቲያኖች ሁሉ ሶሎሞናውያን ይባላሉ፣ የዳዊት ዘሮች ይባላሉ፣ የነገሥታት ዘር ይባላሉ ነው ስለዚህ ንግስና በዘር እስከ ክርስቶስ ነው። ከክርስቶስ በኋላ እሱን ያመኑ ሁሉ እንጂ ከዚያ በፊት የነበረው አይሰራም። ምን ጠቅሰው ጥቅስ አይምታታብንም። ያለዚያ ምን ይሆናል መሰላችሁ? ወንጌሉ ደግሞ ደጋግሞ ግዝረት ለጥምቀት አስረክቦ ስራውን ለቋል። አሁን ግዝረት ከኦሪት ህግነት ወጥቷል ተብሎ ሲነገር አንድ ሰው ሲያስተምር ምን ይላል መስላችሁ፣ አንድ ሰው ብድግ ይልና እንዴ ማቴዎስ አምስት ላይ እኔ ኦሪትን ነቢያትን ልፈጽም እንጂ ልሽራ አልመጣሁም ብሏል። እና እናንተ የማይበሉት ሰት አይዋፍም እንትን ትላላችሁ። እንዴት ነው እንዴ ኦሪትን ልፈጽም እንጂ ልሽራ አልመጣሁም ብሏል። ጃንደረባ ወደ ቤተ መቅደስ አይገባም ይላል፣ መግባት የለበትም ለምን? ኦሪትን ልፈጽም እንጂ ልሽራ አልመጣሁም። ይሄ የሰነፍ ጥቅስ ይባላል። ኦሪት የሚለው ጌታ አተኩሮ አሰርቶ ትእዛዛት የነቢያትን ሲናገር እንኳን እኔ ኦሪትንና ነቢያትን ኦሪትንና ነቢያትን ልፈጽም እንጂ ልሽር ሲል ደግሞ ምንድን ነው? ኦሪትን የተናገረች ስለ እሱ ነው። ነቢያትን የተናገሩ ስለ እሱ ነው። ስለዚህ እነሱን ልፈጽም ነው። የሁሉ ስራ ነው የሚለው የእኛ ጌታ። ጥምቀት በተዋህዶ ጌታ በተጠመቀ ጊዜ ሰማይ ተከፈተ። ዛሬ የሱን ጥምቀት በዚህ አይነት ሁኔታ ባሰብነ ጊዜ የእኛ ልብ እንደ ልድያ ሊከፈት ይገባዋል። ራእይ ሶስት ላይ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ አብሬው አብ የሚከፍትልኝ ባገኝ እገባለሁ፣ ከእሱም ጋር አብሬ እንጀራ በላለሁ። ምን አይነት እንጀራ? ባል ያጣሽ እንጀራ የሆነ ባል ሚስት ያጣ እንጀራ የሆነች ሚስት፣ ሥራ ያጣ ሥራ እንጀራ ነው፣ ጉልበት ያጣ ጉልበት እንጀራ ነው፣ ጤና ያጣ እንደኔ ጤና እንጀራ ነው፣ ያጣ ነው ሁሉ ከኃጢአት በቀር ሊሰጠን እንጀራ የሆነውን ሁሉ ሲሳየነ ዘለለ ዕለትነ የዕለት እንጀራችንን ስጠን ስንል እኮ ዳቦ ብቻ አይደለም። አየሩም፣ የፀሐይ ሙቀቱም፣ ምድርም፣ ውሃውም፣ እጽዋቱም፣ እንስሳቱም፣ ሁሉም ነገር እንጀራ ነው። ስለዚህ አብሬው እንጀራ እበላለሁ ማለት በምድር የሚፈልገውን ነገር እሰጠዋለሁ። ስለዚህ እሱ ከኛ ጋር ከሆነ የምናጣው ነገር የለም። እሱ ከኛ ጋር ከሆነ የምንፈራው ነገር የለም። ከሞት የበለጠ አስፈሪ የለም። እሱን እንኳን አሸንፈን እንድንነሳ አሸንፎልን ተነሳ። የእኛ ጌታ እግዚአብሔር የተመሰገነ ይሁን። የዛሬ ዓመት ያድርሰን። ደህና ደሩ። ይበቃኛል።